አድማጮች በተያያዘ የኦሮሚያ ገዢ ፓርቲ ኦህዴድ በአዳማ ስብሰባና ግምገማ አካሂዶ በኦሮሚያ ክልል ባጋጠመው ወቅታዊ ችግር ኃላፊነታቸውን አልተወጡም ያላቸውን ሶስት መቶ አመራሮች አባሯል፣ አንዳንዶቹን ከኃላፊነት ዝቅ አድርጓል። ግምገማውም እንደሚቀጥልና ሌሎች የሚነሱ አመራሮች እንዳሉም አስታውቋል። ይህ የፓርቲው እርምጃ በኦሮሚያ ለተነሳው ተቃውሞ የሚያመጣው ለውጥ አለ? ጽዮን ግርማ ጠይቃለች። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሰብሳቢ አቶ ሙላቱ ገመቹ ይመልሳሉ። የኦዲድ እነዚህ ሶስት መቶ የሚጠጉ ባለስልጣናት ከስልጣን ላይ ተነስተዋል። የኦሮሞ ጉዳይ እልባት ያገኛል። ሶስት መቶ ሰዎቹ ሁሉ ጥፋተኞች ናቸው። ኦሮሞ ላይ ለደረሰው በደል ላይ እነዚህ ናቸው ብለን የምናምነው አይደለም። ፓርቲው በጠቅላላው ኢህአዴግ ትክክለኛ ያልሆነ አመራር በመሆኑ በጠቅላላው የኢህአዴግ ስርዓትን ነው። እኛ ስርዓታችሁ ትክክል አይደለም የያዛችሁት የኢኮኖሚ ማስተዳደሩም የህዝብ ማስተዳደሩም በዲሞክራሲ ላይ ያልተመሰረተ ከምርጫ ጀምሮ እስካሁን ድረስ የሚደረጉ ነገሮች ሁሉ ኢሰብአዊ፣ በሙሉ የኢህአዴግ ጠቅላላ አመራሩ ነው ነው የምንለው። እኛ ሶስት መቶ ሰው ቀርቶ እንደገናም እኮ ሰዎች የሚባረሩ አሉ፣ ብዙ ሰዎች እንደሚባረሩ። እነዚህ የሶስት መቶዎቹ የመጀመሪያዎቹ ናቸው የተባረሩትም። ስለተባረሩ የኦሮሞ ጥያቄ ይፈታል ተፈቷል ብለን የምናምነው አይደለም። ስለዚህ የአንድ መንግስት ሶስት መቶ ሰው ጥፋተኛ ነው ማለት እኔ በአንድ ጊዜ በፖሊሲ የተሰራው ግድፈት የሶስት መቶ ብቻ አይደለም፣ አጠቃላይ የፓርቲውም ጭምር ነው ነው የምንለው እነዚህ ሶስት መቶዎቹ ተባረሩ ሲባል ምን ፈጽመዋል ተብሎ ነው የተባረሩት? ምክንያት ተገልጿል። እነሱ የገመገሙበትን መሰረት አድርጎ መናገር ሊኖርብኝ ነው። ይህኔ ደግሞ የዛ ስብሰባው አባል አልነበርኩም ነገር ግን እንደማስበውና እንደሚገምተው በግሌ ከሆነ በየቦታው ህዝብ ጥያቄውን በሚያነሳበት ጊዜ ለጥያቄው መልስ የኃይል እርምጃ ያልወሰዱ እንደሆነ የኃይል እርምጃ መውሰድ ነበረባቸው፣ ጸጥ ማሰኘት ነበረባቸው። ይህንን አላደረጉም። ስለዚህ ችላ ብለዋልና ስለዚህ እነዚህ ሰዎች ከህዝቡ ጋር የህዝቡን ጥያቄ ተቀብሎ አብሮ ተባብረዋል። ስለዚህ ከኛ ጋር ሊወግኑ አይገባም፣ የሚል ሊሆን ይችላል። የሚል ግምት ነው የራሴ ግምት ነው። ምክንያቱም ይሄ ወደዚህ ግምት ሊያስገደኝ የቻለው ክቡር ጠቅላይ ሚኒስትሩ ንግግር ካደረጉ ወዲህ ለህዝብም ጥፋተኛ ነው ፓርቲው፣ ሌላ አካል የለም። በፊት ኦፌኮ ቶ ይሄን ሁሉ ቅስቀሳ ሲያካሂድ ነበረ፣ ፓርቲያችንን ሁሉ ይቆንኑ ነበረ። ያ አልነበረም እኛው ከኛ ነው ጥፋቱ ካሉ በኋላ አሁንም አፈናው፣ እስራቱ፣ ግዳያው እየቀጠለ ነው። ይሄ በመሆኑ እንግዲህ እነዚህ ሰዎች ህዝብን በጠቅላላው ማፈን አልቻሉም። እንደአሁኑ ወታደርን ጠርቶ ጦር ሰራዊትን በጉልበት ይሄን ህዝብ ዝም ማሰኘት አልቻሉም። ስለዚህ ጥፋተኞች ናቸውና ፓርቲው አባል ሆኖ ሊቀጥሉ አይችሉም የሚል ሊሆን ይችላል የሚል ነው። ይሄ የግል ግምቴ ነው። ያው በቦታው ስላልነበሩ እንግዲህ እኔም የጠየኩት ግምቶትን ነው። ግን ምናልባት ጠቅላይ ሚኒስትሩ ችግሩ ያለው እኛ ጋ ነው ካሉ ያንን የችግሩን መፍትሄ ፈልገው ችግሩ ከአመራሮች ነው በሚል ግምገማ ተደርጎባቸው ተነስተው ሊሆን አይችልም። ጠቅላይ ሚኒስትሩ ጥፋቱ ከኛ ነው ካሉ ማድረግ የነበረባቸው የቀረበውን ጥያቄ መልስ መስጠት ነው፣ በተግባር ማሳየት ነው። ይኸውም ምንድን ነው? የታሰሩትን የፖለቲካ እስረኞችን መፍታት፣ በየቦታው ጉዳት ለደረሰባቸው ህዝቦች በደንቡ መሰረት በካልቸሩ መሰረት ካሳ መክፈል። በየቦታው ከካምፕ ውጪ ሰራዊቱ ተበትኖ ህዝብ መካከል አሁን የሚያደርሰውን ጥፋት ሁሉ መመለስ፣ ወደ ካምፑ ተመልሶ ሰው ሰላማዊ ኑሮውን እንዲቀጥል ማድረግ። አሁን በጣም ብሶ በየቦታው ያሉት በሙሉ ኦሮሞ በአጠቃላይ እየተጋዘ ነው። እስር ቤት እየወሰዱ ነው። ወዴት እስር ቤት ይወስዳሉ ሲባል እኛ አናውቅም። ሰው በሙሉ ይጮሃል። ወዴት እንደወሰዱ አናውቅም። አንድ መንግስት፣ አገርን የሚያስተዳድር መንግስት አንድን ሰው ሲያስር በአግባቡ የሚሄድበትን ለቤተሰብ ሁሉ ይናገራል። ወደዚህ ነው፣ ውሃ አቅርቡለት፣ ምግብ አቅርቡለት፣ ቅያሪ ልብስ ስጡት። በዲሞክራሲያዊ መንገድ የተመረጠ መንግስት ለዚህ አይነት ያስባል። ጥፋተኛ ሆነው እንኳን ቢገኝ አሁን የሚካሄደው ነገር ሁሉ አሳዛኝ ነው። በየቦታው ለምን በሰላማዊ መንገድ ቁጭ ብሎ ከህዝብ ጋር ተወያይቶ ይህን ችግር መፍታት እንደማይቻል አይገባኝም። አሁን እኮ እንወያያለን የሚሉት የሚመስሏቸውን ሰዎች ሰብስበው አብሮ ቁጭ ብሎ ለእይታ ለፓብሊክ ኮንሳምፕሽን ይሄ ነው የሚታየው። ለእኛ ግን ስር መሰረቱ ጋር ሄዶ ለህዝብ እርቅ ፈጥሮ ለወደፊቱ ችግሩን አቃሎ ይህን ህዝብ ማስተዳደር ይቻል ነበረ። ይህንን ማድረግ አይፈለግም። ለምን እንደሆነ አይገባኝም። ይሄ ሁኔታ እየቀጠለ ከመጣ እንደ አንድ ሀገር ውስጥ እንዳለ የፓርቲ አመራር ምን ለማድረግ አስባችኋል? ህዝቡ እኮ በአጠቃላይ በየቦታው እኮ እየታገለ ነው። ወታደር በየቀኑ እያሰረው ነው፣ እየታሰረ ነው። ሲሞትም ያው ልጅም ይገደላል፣ አዋቂ ሰውም ይገደላል። ሰው ቤት ሰብሮ ገብቶ ሽማግሌዎችንም ሁሉ በየቦታው እኮ የቁስለኛ እንትን እኮ ነው በየቦታው ያለው። ስለዚህ እኛ ምንድን ነው የምንለው? እንዴ አንድ በአገሪቷ ውስጥ ያሉ የሃይማኖት ተቋማት ይህንን ተነስቶ ሀይ ብሎ በኢትዮጵያ ላይ አሁን የመጣውን ጉዳይ ሀይ ብሎ ባካችሁ ይህን ህዝብ ባካችሁ በሚፈልገው አይነት ምሩት ብሎ እንኳን ቡራኬ መስጠት ይቻል ነበር። ነገር ግን አልተደረገም። ይሄ እንዲደረግ ነው እኛ የምንጠይቀው። ባካችሁ ህዝቦ በል ሆኖ የሃይማኖት አባቶች በየጠቅላላው ከሁሉ አሁን የባሰ ከፍተኛ ችግር እየተፈጠረ ነው። በጸሎትም እርዱን ነው እንዲሁም አማላጅ ሁኑን ነው የምንላቸው። ሰው ሁሉ እያለቀ ነው በየቦታው። ሌላ ነገር የለንም፣ ጦር የለንም። ከነሱ ጋር ተስተካክለን ወጥተን እጅ ላይ እጅ ተያይዘን ጦርነት የምንፈጥር አይደለም። በሰላማዊ መንገድ ሰው የተቸገረውን ሁሉ ቁጭ ብላችሁ ጠይቁ፣ ጥያቄ ያለውን ጠይቁ። በክብ ጠረጴዛ መፍታት ይቻላል። የማይቻል ነገር የለም። በሰላማዊ መንገድ እንችላለን። እና ሰላማዊ መንገድን ምረጡ ስንላቸው እምቢ አሉ። ይሄ እኮ ነው፣ ገፉበት። አሁንም እንደገፉበት ነው። እሺ፣ አቶ ሙላቱ ገመቹ እንግዲህ በጣም እናመሰግናለን። እግዚአብሔር ስጥልን። አመሰግናለሁ።